የአማራ ብድርና ቁጠባ ተቋም አብቁተ በዋናነት ለአርሶ አደሩ የብድርና ቁጠባ አገልግሎት በመስጠት 25 ዓመታትን አስቆጥሯል። በቅርቡ የህወሓት ኃይሎች በአማራ ክልል በወረሯቸው አካባቢዎች ዘጠና ጽሕፈት ቤቶቹ በከፍተኛ ደረጃ መዘረፋቸውንና መውደማቸውን የተቋሙ ዋና ስራ አስፈጻሚ አቶ መኮንን የለም ወሰን ዛሬ ለዶቸቤሌ ተናግረዋል። በጥፋት ደረጃ ደረሰብን የምንለው በጣም ትልቅ ነው። ወደ ዘጠና የሚደርሱ ጽሕፈት ቤቶች ዋግ ሰሜን ወሎ፣ በከፊል ደቡብ ጎንደር፣ በተመሳሳይ ሰሜን ጎንደር እና ምዕራብ ጎንደር፣ በእነዚህ አካባቢ በድምሩ ዘጠና የሚደርሱ ጽሕፈት ቤቶቻችን በአንድም ይሁን በሌላ ጉዳት ደርሶባቸዋል። በጽህፈት ቤቱ ላይ በግርግዳው ላይ በመስተዋቶቹ ላይ በቆርቆሮው ላይ ከውስጣቸው ባለ ቁሳቁስም ኮምፒውተር፣ ዴስክቶፕ ኮምፒውተር፣ ላፕቶፕ፣ ጄኔሬተር እና የመሳሰሉት ተዘርፈዋል። አንዳንዶቹም ወድመዋል። ጠረጴዛ፣ ወንበር ሳይቀር ኦልሞስት የቀረ የለም ተዘርፏል። ውጊያው ወደ አማራ ክልል እየተጠጋ በሚመጣበት ወቅት 300 ሚሊዮን ብር ማሻሻቸውን የተናገሩት አቶ መኮንን ለዕለታዊ ስራ ማስኬጃ የነበረው ሁለት ሚሊዮን ብር ግን ቡድኑ ከየጽህፈት ቤቶቹ ዘርፎ መውሰዱን ገልጸዋል። ውጊያው ወደ እኛ እየተጠጋ በነበረበት ሂደት ወደ 300 ሚሊዮን ብር በነዚህ ጽህፈት ቤቶች እንደነበረ እናስታውሳለን። በፍጥነት ገንዘቡን በማሻሻችን ከ300 ከሚደርሰው ሚሊዮን ሁለት ሚሊዮን መጠባበቂያ በእያንዳንዱ ካዝና ከ10 50 20030 የመሳሰሉት ነገሮች ቀርተው በድምሩ ክን ከዘጠና ጽህፈት ቤቶች ሲታይ ወደ ሁለት ሚሊዮን የሚጠጋ ገንዘብ ተዘርፈናል። በጽህፈት ቤቶቹ ላይ የተፈጸመው ዝርፊያና ውድመት በርካታ አርሶ አደሮችን ወደ ድህነት እንደሚገፋና በግብርናው ኢኮኖሚ ላይ ጫና እንደሚፈጥርም ተናግረዋል። ትልቅ ክፍተት ይፈጥራል። በኢኮኖሚ አንደኛ ያው ግብርና መር ነው የክልላችን ኢኮኖሚ ። ስለዚህ ግብርናው ጉዳት ደረሰበት ማለት በአጠቃላይ ኢኮኖሚ ላይ የሚያደርሰው ተጽዕኖ ቀላል አደለም። አርሶ አደሮቹ ያረሱ በነበሩበት ሰዓት ነው ውጊያው የተከፈተው። ስለዚህ እነዚህ አርሶ አደሮች አርሰው ያልዘሩ አሉ፣ ዘርተው ያላረሙ አሉ። አሁን ለምሳሌ አርሶአደሮች በዚህ ዓመት ምርት የሚያገኙ ሊሆኑ አይችሉም። ስለዚህ በእርዳታ ክልል ውስጥ የሚገቡ ናቸው ማለት ነው። ይህ በእንዲህ እንዳለ የአማራ ብድርና ቁጠባ ተቋም አብቁተ ጦርነቱን በግንባር እየመከተል የሚገኘው የኢትዮጵያ መከላከያ ሰራዊት ለአማራ ሚሊሻና ፋኖ እና ለሌሎች አጋር ኃይሎች ማጠናከሪያ ከሰራተኛው እና ከተቋሙ ከ80 ሚሊዮን ብር በላይ ድጋፍ ማድረጉንም ዋና ስራ አስፈጻሚው አመልክተዋል። በመከላከያው፣ ልዩ ኃይሉ፣ ሚሊሻው፣ ፋኖ ሁሉ ተሰማርተው በውጊያ ላይ ናቸው። ጥሉን በማስከበር እንቅስቃሴ ውስጥ ናቸው። ይህን እንቅስቃሴ መደገፍ ደግሞ የእኛ ግዴታ ነው። አንደኛ ከሰራተኛችን ውስጥ የተውጣ ሰዎች የሚጠጋ ግንባር ሄደው እየተዋጉ ነው። በሁለተኛ ደረጃ መላ ሰራተኛው የአንድ ወር ደሞዙን 56 ሚሊዮን ብር አዋጥቶ ገቢ አድርጓል። በሁለተኛ ደረጃ ተቋሙ ራሱ 25 ሚሊዮን ብር ለዚህ ተልእኮ አዋጥቷል። በአራተኛ ደረጃ ወደ አምስት የሚደርሱ መኪኖች ለዚሁ አገልግሎት ኩክ እንዲውሉ ከነ ሾፌሮቻቸው መድበናል። በየወሩ 15 ኩንታል እያዘጋጀን በሶ እየላክን ነው። የአማራ ብድርና ቁጠባ ተቋም በ1988 ዓ ም የተመሰረተ ሲሆን በሁሉም የአማራ ክልል አካባቢዎች በ472 ጽሕፈት ቤቶችና በ12600 ሰራተኞች እየታገዘ በገጠርና በከተማ የብድርና ቁጠባ አገልግሎት የሚሰጥ ተቋም ነው። አለም ነው መኮንን ለዶቼ ቬለ ራዲዮ ባህር ዳር።